ትናንትና እዛ ቴል አቪቭ ውስጥ የተቃውሞ ሰልፍ አድርጋችሁ ነበረ። አንድ ኢትዮጵያዊ እስራኤላዊ ወይም ቤተ እስራኤል በፖሊስ ኃይል ተገደለ በማለት እና ይህን ግድያ በመቃወም ተሰልፋችሁ ነበር። ምን አደረጋችሁ? የት ሄዳችሁ? እስኪ ንገረኝ በአጭሩ። ትናንትና አዎ፣ እንዳልከው ትናንትና በዚህ ልጅ በሞተው የተነሳ የእስራኤል ሀገር ሕዝብ ሁላ ስምንት ሺ አስር ሺ ይሆናል ሰው የወጣው አቅራቢን የሚባል ቦታ እዛ ቁመን እኛ ያልነው ነው፣ ይሄን ይሄን ልጅ የገደለውን ሰውዬ ፍርድ ቤት እንዲያገቡት እንዲጠየቅ፣ ይሄ ነገር እና ለመንግስት ሰውን ሁላ እንዲያስተዋውቁ የት ምን እንዳደርጉ፣ እዚህ ነገር ነው ይሄ ነው ሀሳባችን። ይሄ ነው የለመን ነው። የእስራኤል ፖሊስ ከዚህ በፊትም ኢትዮጵያውያን እስራኤላውያንን ይገድላል፣ ያስራል፣ በደል ያደርስብናል የሚባል ነገር አለ። ምንድን ነው እስ ምንድን ነው እስቲ ይሄ ችግሩ ምንድን ነው ምክንያቱ? ያሰቃዩና ለዚህ አገር እስራኤል ሀገር በፊትም የሆነ ልጅ እንደዚህው ተቤቱ በታች ተጓደኞቹ ጋር ቁጭ ብሎ ፖሊሲዎች እንደዚህ ያሰቃዩተኝ ማስታወቂያ አሳይ ብለው ወስደው እዚያ ወዲያ ይሄ ልጅ እንደማንም ብሎ ስራው ሆኖ ሞተ ተባለ። ዮሴፍ ሰላም ይባላል ሰውየው። ብዙ ህጻኖች ልጆች፣ ገና አስራ ስምንት ዓመት ያልሞላቸው ልጆች ዝም ብሎ ፖሊሶች ጥቁር ስለሆነ እስር ቤት ያገባቸዋል። ስለዚህ ይህንም ትናንትና ለምናና ላይ ይሄው ላይ ይመርመር ህጻኖችን ልቀቁልን ያለ እስራኤል ክኔሰት ውስጥ ፓርላማ ውስጥ የኢትዮጵያውያን እስራኤላውያን ተወካዮች አሉ። እነሱ ምንም አይረዷችሁም ማለት ነው አለ። ፕኒና የምትባል አለች። ፕኒና ታምኑ ነው የምትባል እሷ ጎበዝ ነች። እሷ ተገባች ወዲያ ፓርላማ ውስጥ ተገባች ወዲያ ተክነሰቱ ያለውን ሁላ ነገር በእሷ ላይ ብዙ ነገሮች እናውቃለን። እስካሁን ድረስ ምንም አናውቀው ነበረ። በጣም አመሰግናለሁ ዳንኤል ሰለሞን ለሰጠኸኝ አስተያየት። ታንኪዩ ቶዳ ረባ ሌትራዎች ሌትራዎች ቶዳ